ሰላም ጠና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪ መሰናደው ጀምሯል። የእኛ ተቋም ወገኔን ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልእኳቸው ልባችን በመነካቱ ነው። የተመለከታችሁት ወይም የሰማችሁት ትውልድ ኢትዮጵያዊቷን ኤደን እስክንድር ነው። ኢትዮጵያ ያሉ ታዳጊዎችን የሚረዳው የወገን የተራደው ተቋም በጎ ፍቃደኛ ናት። በምሽቱ በዚህ ዙሪያ የተሰናዳው ዘገባ ይቀርባል። ሌሎች ወጣቱን የሚመለከቱ ሀገር አቀፍ ዘገባዎችንም ይዘናል። ኤደን ጋር ደግሞ የምሽቱን መሰናድ በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በርካታ የማህበራዊና ኢኮኖሚያዊ መብት ጥሰቶች እየተፈጸመ መሆኑን የገለጹ ልዩ ልዩ የሰብአዊ መብቶች ተቋማት ሀገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ አስታውቀዋል። የፕሮፌሰር መስፍን ወልደማርያም ፋውንዴሽን ሁድለት ባዘጋጀው የውይይት መድረክ ላይ የተናገሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ባልደረባ ዶክተር ብራይትመን ገብረ ሚካኤል በጦርነትና በግጭት፣ በድርቅ፣ በቤቶች ፈረሳና በሌሎችም ምክንያቶች በሀገሪቱ የተለያዩ የማህበራዊና ኢኮኖሚያዊ መብቶች ጥሰት እንደተፈጸ አትተው በአጠቃላይ ሀገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው። የሰብአዊ መብቶች ተሟጋችና የኢትዮጵያ ሰብአዊ መብቶች ጉባኤ መስራች የነበሩትን የፕሮፌሰር መስፍን ወልደ ማርያም ሶስተኛ የሙት ዓመትን ለማሰብ በስማቸው የተቋቋመው ፋውንዴሽን ትላንት እሁድ ጥቅምት 18 ቀን 2016 ዓ.ም የውይይት መድረክ አዘጋጅቷል። በመድረኩ ላይ የመነሻ ጽሑፍ ካቀረቡት አንዱ በኢትዮጵያ የሰብአዊ መብቶች ኮሚሽን የማህበራዊና ኢኮኖሚያዊ መብቶች ዲሬክተር ዶክተር ብራይትማን ገብረ ሚካኤል ባለፈው ዓመት በጦርነት፣ በግጭት፣ በኑሮ ውድነትና በድርቅ የተነሳ የበርካታ ዜጎች ሰብአዊ መብቶች እንደተጣሱ አውስተዋል። ድርቁ በጣም በተስፋፋባቸው አካባቢዎች በተለይ ከኦሮሚያ ወደ ቦረና አካባቢ ከዛ ሶማሊያ ከዛ ወደ ደቡብ አካባቢዎች ወደ ቡርጂ ኮንሶ አካባቢዎች ስንሄድ ወደ ሺዎች የሚቆጠሩ የማህበረሰብ ክፍሎች ናቸው ለረሃብ የተጋለጡት። ከዛ ደግሞ የመኖሪያ ቤት መብትን በተመለከተ እሱም ብንወስድ በተለይ የሸገር ከተማ መስረታን ተከትሎ የተደረጉ የቤት ፈረሳዎች ነበሩ፣ አስገድዶ ማስነሳት። የትምህርት መብትን በተመለከተ ስፔሲፊካሊ ደግሞ ስናነሳ አብዛኞቹ ጦርነት የተደረገባቸው አካባቢዎች ኦሎሞስት የትምህርት ቤቶች የካምፕ መሆኑ አገልግለዋል በተለይ ትግራይ ክልል ላይ በቅርቡም ያደረግነው ክትትል ስላለ ለትምህርት ዝግጁ የሆኑ ተቋማት አይደሉም ትምህርት ለማስተማር የሚያስችሉ አይነት አልነበረም። አብዛኞቹ ጦርነቱ የነበረባቸው አካባቢዎች ላይ እንደዚ አይነት ሁኔታዎች አሉ ነው። አሁንም በተለይ ጦርነት እየተደረገ ባለበት ግጭት ባለበት የአማራ ክልል ላይ አብዛኞቹ አካባቢዎች የትምህርት ቤቶች እንዳልጀመሩ የትምህርት መብትን ያመለከቱ ናቸው ነው። ይህ ሁሉ ሲሆን በመንግስት አካላት በኩል አፋጣኝ ምላሾች አልተሰጡም፣ የፖሊሲ ጥበቃዎችም አልተደረጉም። በተለይም የቤቶች ፈረሳ እርምጃው ሕግንና ሥርዓትን የተከተለ አልነበረም የሚሉት ዶክተር ብራይትማን በማኅበራዊና ኢኮኖሚያዊ መብቶች ጥበቃ ላይ የመንግሥት ባለሥልጣናት ግንዛቤ ማነስም ለችግሮቹ መባባስ አስተዋጽኦ ማድረጉን አስረድተዋል። የሰብአዊ መብቶችን ለመጣስ መመሪያው ይፈቅድልናል እያሉ ሕግን የሚጠቅሱ መስሪያ ቤቶችም እንዳሉ ዶክተር ብራይትማን ሳይጠቅሱ አላለፉም። በውይይት መድረኩ ላይ ሌላው ጽሑፍ አቅራቢ የነበሩት የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር አቶ ተስፋ የገመቹም በክትትልና ምርመራ ደርሰንባቸዋል ያሏቸውን የመብቶች ጥሰት ዘርዝረዋል። የእኩልነት መብት ላይ ስንመጣ ያንን የማክበር ችግሮች አሉ ለምሳሌ በቤት ፈረሳው ላይ የብሔር ማንነትን መሰረት ያደረጉ ጥሰቶች እንደነበሩ የተመለከትንበት አድሏዊና የጅምላ እስር፣ በሰሜን ኢትዮጵያ በነበረው ጦርነት የትግራይ ተወላጆች ላይ በሰፊው እስር እንደነበር፣ እንደውም ደግሞ አሁንም በአማራ ተወላጆች ላይ ተመሳሳይ ጥሰቶችን እንመለከታለን። መንግስት የሰብአዊ መብት የማክበር የማስከበር እና የመጠበቅ ኃላፊነቱን በአግባቡ እየተወጣ ባለመሆኑ በርካታ ጥሰቶችን እንመለከታለን። በርካታ ጋዜጠኞች፣ የፖለቲካ መሪዎች ታሰሉት እንግዲህ እየታሰሩ እየተሰቃዩ ያሉበትን ሁኔታ ነው የምንመለከተው። በአዲስ አበባና በሸገር ከተሞች ከነበረው የቤቶች ፈረሳ ጋራ ተያይዞ አንድ መቶ ስምንት ሺህ ሰዎች ተጽዕኖ ደርሶባቸዋል ያሉት አቶ ተስፋዬ ይህንኑ ጫና ከከተሞቹ አስተዳደሮች ለማጣራት የተደረገው ጥረት ግን እንዳልተሳካ ገልጸዋል። ሌላው የመድረኩ ተናጋሪ አቶ ሙሉጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የቀድሞ የሕግ መምህር ናቸው። በኢትዮጵያ የሰብአዊ መብቶች ጥሰት ችግሮችን እንዳባባሱ የጠቀሱት ምሁሩ ምክንያቶቹን ካብራሩ በኋላ እንደ ሀገር ፈተና ላይ ወድቀናል ብለዋል። ኢትዮጵያ ሕዝብ እንደ ሀገሩ ኢትዮጵያ ሕዝብ በትርወት አልገፋ ፖለቲካ ኢንስትሽኖች ያሉትም ባጭሩ የኢትዮጵያ ሕዝብ የሚኖረው በመንግስት በጎ ፈቃድ ነው። መንግስት ከጎለበተ፣ መንግስት ካየለ የምንቆጣጠርበት ምንም ኢንስቲትሽናላይ የሆነ ነገር የለም ከዚህ ሪያሊቲ ተነስተን ነው እየተነጋገርንበት ያለውን ነገር መገንዘብ ያለብን አካውንታቢሊቲ ስለተባለ ብቻ አካውንታቢሊቲ አይመጣም ለምሳሌ ባለፉት አምስት ዓመታት ስንት ሰው ሞተዋል በጦርነት አሁንም እየሞተ ነው የሞተውን እንኳን ልንርሳ ብንል ዛሬም እየሞተ ነው ሞትም ማቆም አልቻለም ሶ ፋንዳሜንታሊ ቻሌንጅ ሆነ ሆነናል። መንግስትም ዘሴም ፕሮብሌም ነው፣ የኛ ፕሮዳክት ነው። ውይይቱን የመሩትና ራሳቸውም የመብቶች ተሟጋች የሆኑት አቶ ያሬድ ኃይል ማርያም ደግሞ የነውር ጥግ የታየባቸው ሲሉ በገለጿቸው ያለፉት ሦስት ዓመታት ውስጥ በኢትዮጵያ ከፍተኛ ጭካኔ የተሞላባቸው የሰብአዊ መብቶች ጥሰት እንደተፈጸሙ አውስተዋል። ይሁንና ችግሩን የፈጸሙ አካላት በሕግ ሲጠየቁም ሆነ ይቅርታ ሲጠይቁ አልታዩም ብለዋል። ችግሩ አሁንም እንዳልተገታ አቶ ያሬድ ጠቅሰው መፍትሄው ምን ይሆን ሲሉ ጠይቀዋል። በዚህ አምስት ዓመት ውስጥ ኢትዮጵያ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች ባህሪያቸው በኦርዲነሪ የሰብአዊ መብት ጥሰት ከምናውቃቸው በጣም የከፉ ቅድል እንደተባለም የዓለም አቀፍ የወንጀል ባህሪ ያላቸው የብዙ ሰዎች ሕይወት አደጋ ላይ የጣለ የሀገር ህሉና አደጋ ላይ የጣለ ጦርነት ጋር ከግጭት ጋር የተያዘ የሰብአዊ መብት ጥሰት የሚፈጸምበት ሀገር ውስጥ የአንድ የሁለት ሰው ኃላፊ ይጠቅልን አይጠቅልን ከሚለው አልፏል የኢትዮጵያ ሁኔታ። ስለዚህ ምን አይነት የተጠያቂነት መንገድ ቢመጣ ነው ኢትዮጵያ ከተሸከመችው የግፍ ህሳና ነፃ የምትሆነውና ና የተበደሉ ሰዎች ይቀሱበት? ለጥያቄው ምላሽ የሰጡት ዶክተር ብራይትማን ገብረ ሚካኤል የሰብአዊ መብቶች ጥሰት የከፋበትንና አሳሳቢ ደረጃ ላይ የደረሰበትን ሁኔታ ገልጸው ከዚህ ችግር የመውጫ መንገዶች አንዱ የሽግግር ፍትህ ሊሆን እንደሚችል አመልክተዋል። ያለበት ሁኔታ ቀውስ በሆነ ምናልባት አንድ ቅሰት ብቻ ተጠያቂ በማድረግ ረገድ የሚፈታ አይደለም። ስለዚህ ያለን አማራጭ ኢንክሉሲቭ የሆነ ሆሊስቲክ የሆነ መፍቻ ዘዴ ነው የሚያስፈልገው። ከእነዚህ ውስጥ አንዱ ምናልባት እንደ ኢኒሽቲቭ ሆኖ አሁን እየተሰራ ያለበት የሽግግር ግርፍት የምንለው ነው። እንግዲህ ተስፋ ኖሮት ውጤታማ ቢሆን የሚወቴ ነው። አቶ ተስፋዬ ገመቹ በበኩላቸው ህዝቡ በትብብር ድምፁን ቢያሰማ ችግሩ ሊቀንስ ይችላል ባይ ናቸው። አሁን እየተለመደ የመጣው ነገር ምንድነው? የኔ አይደንቲቲ የምለው በብሔርም፣ በቋንቋም በሆነ ነገር የኔ ነው የምለው ለተሰጠሰው ሲነካ እጮኋል። ነገር ግን የኔ አይደለም ብዬ ሳስብ ዳር ይዛል። ይህ አካሄድ መፍትሄ ያመጣል። ስለዚህ በጋራ መቆም ካልቻል በስተቀር መፍትሄ ማምጣት አስቸጋሪ ነው። ይሄ የቀጠለን ነው። ስለዚህ ሁላችንም የሚጠበቅብን እናድርግ። በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በሀገሪቱ ስላለው የሰብአዊ መብቶች አያያዝ አስመልክቶ ከሚመለከታቸው መንግስታዊ አካላት አስተያየት እንዳገኘን የምናቀርብ ይሆናል። ለአሜሪካ ድምፅ ገብረሚካኤል ገብረ መድህን አዲስ አበባ Jeg oh, eh, I had ድምጽ መሰናዶ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። አስተያየት ወይም ጥያቄ እንዲሁም ደግሞ መሳተፍ ብትፈልጉ በቪ አምሃሪክ የፌስቡክ ገጽ ላይ ለጋቢና ቪ እያላችሁ መልእክታችሁን አድርሱን። ወደ ተከታዩ መሰናዶ ደግሞ እንለፍ። በየዓመቱ ለማህበረሰባቸው ከፍተኛ አስተዋጽኦ ያበረከቱ የስነጥበብ ባለሙያዎችንና ደራሲያንን የሚሸልመው ዓለም አቀፉ ጎርማንድ ሽልማት ከአርሶ አደሮች ሀገር የተላከ ደብዳቤ በሚል ርዕስ በኢትዮጵያዊ ዶክተር ወርቁ ለገሰ ሙላት የተጻፈውን የሕጻናት መጽሐፍ በአሸናፊነት መርጧል። ለውድድሩ ከመላው የዓለም ሀገራት የተሰበሰቡ መቶ ሺህ የሚደርሱ መጽሀፍትም ተሰብስበዋል። ከእነዚህ መካከል በአሸናፊነት የተመረጠው የዶክተር ወርቁ ለገሰ መጽሐፍ በዋናነት በኢትዮጵያ የገጠር ትምህርት ቤቶች ውስጥ በነጻ ይሰራጫል። ስመኝሽ የቆየ በዚህ ዙሪያ አጠር ያለ ዘገባ አሰናድታለች። በየዓመቱ ለተመረጡ መጽሀፍት ሽልማት የሚሰጠውን ጎርማንድ የመጽሀፍት ኦስካር ይሉታል። ለሽልማቱ ቅርብ የሆኑ ሰዎች እንደ አውሮፓያን አቆጣጠር ከ1995 ጀምሮ በመጽሐፍ መልክና በኢንተርኔት አማካኝነት የታተሙ መጽሐፍትን በማሰባሰብ በተለያዩ ዘርፎች የሚሸልመው ጎርማንድ ዘንድሮ በስዊድን ባካሄደው ስነ ስርዓት በእንግሊዝኛ እና በአማርኛ ቋንቋዎች ለኢትዮጵያ ሕጻናት የተጻፈውን ከአርሶ አደሮች ሀገር የተላከ ደብዳቤ ወይም ሌተር ፍሮም ደ ፕላውኔሽን የተሰኘ መጽሐፍ በተጽዕኖ ፈጣሪ ዘርፍ አሸናፊ አድርጎ መርጧል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆኑት የመጽሐፉ ደራሲ ዶክተር ወርቁ ለገሰ መጽሐፉ ኢትዮጵያ ለልጆቿ የደረሱልኝ ጥሪ የምታስተላልፍበት ነው ይላሉ። ኢትዮጵያ የብዙ ሺህ ዓመታት የግብርና ስራዋን ትተርክበታለች። በአንድ ማረሻ ብቻ ታርሶ ይህ ሁሉ ህዝብ ሲመገብ የኖረበት ያሳደገችን መሆኑን ይጠቁምና አሁን ግን እያቃተኝ ነው ትላለች የተማራችሁ ልጆቼ በኢትዮጵያም ሆነ ከኢትዮጵያ ውጭ የምትኖሩ አሁን በዘመናዊ የአስተራረስ ዘዴ ተጠቅማችሁ ሕዝቤን እንድታገለግሉ ጥሪ አሰማለሁ። እንደውም ወደፊት እስከ መንኮራኩር ምጥቀት ድረስ እንደምትሄዱ ይገባኛል። የሆነ ሆኖ አሁን ግን ያለብኝን ችግር ለመቅረፍ ተባበሩ የሚል ጥሪ ነው የምታስተላል ዶክተር ወርቁ ለገሰ አሁን ኑሯቸው በአሜሪካ ይሁን እንጂ ተወልደው ያደጉት በኢትዮጵያ ወሎ ክፍለ ሀገር ደጎሎ ጀልማ የተሰኘች የገጠር ከተማ ውስጥ ነው። ለመጀመሪያ ጊዜ በቄስ ትምህርት ቤት ፊደል በመቁጠር የጀመሩት ዶክተር ወርቁ በልጅነታቸው መጽሐፍ የማንበብ እድል እንዳልነበራቸው ያስታውሳሉ። መጽሐፍ ለማንበብ አልታደልኩም በልጅነት ማለት ነው አሁን ድረስ ተጽዕኖ አለው። የሚገርምሽ ነገር ፒኤች ዲ ሁሉ ይታገለኛል። የማንበብ ፍላጎቱን ማዳበር የምትችዩ ልጅ ሆነች ነው። እኔ ምንም ነገር አላየሁም። ያየሁት አንድ ጋዜጣ፣ ጋዜጣ ማይደርስም አካባቢው። ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በፈጣሪ ተቀብተው በዚህ ዓመት ነገሱ የሚል ጋዜጣ በማየቴ እጅግ የተደሰትኩ መሆኑ ትዝ ይለኛል። መቼ ነበር? ስለዚህ ይህ የቆይቷ ከአምሳ አመት በፊት ማለት ነው። ግማሽ መቶ አመት ማለት ነው እና በእንደዛ አይነት ሁኔታ ላይ እስቲ ድሪግ ነበረ። በቃ ጥሩ ለመሆኑ፣ ዶክተር ወርቁ ወላጆቻቸው ማንበብና መጻፍ ባይችሉም እሳቸው ተገቢውን ትምህርት እንዲያገኙ በመጣራቸው የመጀመሪያ ድግሪያቸውን ከአስመራ ዩኒቨርሲቲ በባዮሎጂ ያገኙ በቤልጅየም እና በአየርላንድም ሁለተኛና ሶስተኛ ድግሪያቸውን በአካባቢ ጥበቃና ስነ ምህዳር ያዙ ከዛ በኋላ ነው የማንበብ የማንበብና የትምህርትን ጥቅም ለመጡበት ማህበረሰብ ለማስተዋወቅ ከፍተኛ ፍላጎት ያደረባቸው። የጥረታቸው ደግሞ ባለም አቀፍ ደረጃ እውቅና በማግኘቱ ደስተኛ ናቸው። እንዴ በጣም ደስ ይላል። አንደኛ ነገር እኔ ደራሲ መሆንንም አላውቅም ነበር። እንደ አጋጣሚ ራሴን ደራሲ ሆኖ አገኘሁት። ሁለተኛ አንድ ጊዜ ቤንሻንጉል የሴቶች ብቻ የሚማሩበት ትምህርት ቤት አለ። ጋብዘውኝ ሄጄ እንደው እንደርሱ ደራሲ ለመሆን ምን ይመክሩናል የሚል ጥያቄ ሲያነሱብኝ ብ ደንግጬ ነበር። ምክንያቱም እኔ ራሴን እንደ ደራሲ አይቼው አላውቅም ቢሆንም ለልጆቹ መመለስ ስለነበረብኝ አንድ ደራሲ የሚያሟላቸው መስፈርቶች ነገርኳቸውና ተለያየ። ስለዚህ በጣም ዱብዳ ነው፣ ደስ የሚል ነው። በእርግጥ የሥነ ጽሑፍ ዝንብራሌ ነበረኝ። ስለዚህ ጥሩ ነው፣ በጣም ደስ ብሎኛል። ዶክተር ወርቁ በኢትዮጵያ መሰረታዊ ትምህርትን ለማስፋፋት ከሚሰራው ሰፊ ልብ ትልቅ ህልም የተሰኘ ተቋም ጋር በመሆን ስምንት መጽሐፎችን ጽፈው አሳትመዋል። በአብዛኛው የሚጽፏቸው መጽሐፍትም የራሳቸውን ልምድና ያለፉበትን ታሪክ ለመጪው ትውልድ የሚያወርሱ መሆናቸውንም ያስረዳሉ። የምነሳበት ያደኩበት ነው። የግል ህይወቴን ነው ማለት ይቻላል። አንድ መጽሐፍ ጽፌ ለምሳሌ ቤዛ የሚል ጫካዎችን የምትንከባከብ ልጅ ነበረች እና እኔ ራሴ ሲሰማኝ የነበረውን ቤዛ ሴት አደረኳት እና ያ መጽሐፍ አሁን ኢትዮጵያ ውስጥ በየ ቤተክርስቲያኑ ለልጆች ይታደራል። ሌላው ዌን አይ ዎዝ ኤ ቦይ የሚል ቻሌንጅስ ቱ ግሮ ኢን ሩራል ኤሪያስ በጣም እንዴት እንደነበረ ያሳየሁበት የራሴ ታሪክ ነው። ከጅብ ጋር ፊት ለፊት ተገናኝች እንትን ሳደርግ ለትልቅ ፐብሊኬሽን ተመርጦ ታጭቶ ነበር እና ብዙዎቹ መጽሐፍ የጻፍኳቸው አንደኛ የኢትዮጵያን ኮንቴክስት ስለሚይዝ፣ ሁለተኛ እኔ የራሴን ስለሆነ የነበር ያለፍኩበትን ስለምንገልጸው አይ ቲንክ ጥሩ የመጽሐፍ ድባብ ፈጥሮልኛል ብዬ ገምታለሁ። የዘንድሮ ጎርማንድ ሽልማት አሸናፊ የሆነው ከአርሶ አደሮች ሀገር የተላከ ደብዳቤ የተሰኘው መጽሐፍ የያዘውን መልዕክት የሚያንጸባርቁና የህፃናትን ቀልብ መያዝ የሚችሉ ልዩ ልዩ ስዕሎችም ተካተውበታል። የመጽሐፉን ሽፋን ጨምሮ እነዚህን ገላጭ ስዕሎች የሳላቸው ደግሞ ላለፉት 30 ዓመታት በካናዳ የኖረው ሰዓሊ ዳንኤል ጌታውን ነው። በዲጂታልና በካንቫስ ስዕሎቹ የሚታወቀው ዳንኤል መጽሐፉ ሽልማት በማግኘቱ የተሰማውን እንዲህ ይገልጻል። ያለኝ ለእኔም ለድርጅቱም ለሁላችንም ለእኛም ለኢትዮጵያ ንስ ጠቅላላ በጣም ነው ደስ ያለኝ። እንደውም ሞር ወደፊት እንድንሰራ ሞራላችን ከፍ ይላል ማለት ነው። በጣም ጥሩ እንትን ያለው እና ይሄ መጽሐፍ ብዙም የተሸጠ ነው ደግሞ ኦንላይን ላይ ብዙ ተሽጧል፣ እና በጣም ነው የተሰማኝ። በጣም ደስ ብሎኛል። በአስራ ዘጠኝ ሰባ ስድስት ዓመተ ምህረት ከአዲስ አበባ ዩኒቨርሲቲ የስነ ስዕል ትምህርት ቤት የተመረቀው ዳንኤል እሱ ተማሪ በነበረበት ወቅት ብዙ የህፃናት መጽሐፍት አለመኖሩን አስታውሶ ላለፉት አራት ዓመታት በበጎ ፈቃደኝነት ከሚያገለግልበት ከሰፊ ልብ ትልቅ ህልም ጋር በመሆን የህፃናት መጽሐፍት ላይ በመስራቱ ትልቅ ደስታ ይሰማዋል። እንዴት ጥሩ ነው። የማንበብ ችሎታችን የእውቀት ችሎታችን መወር ያሳድገን፣ ከልጅነት አብሶ ለልጆች እውቀታቸውን ከፍ ያረጋል ማለት ነው። ብዙ ነገር እንዲያውቁ እስፔሻል ስለ ሀገራችን፣ ስለ ሁሉም ታሪክም ሁሉም ነገር ማወቅ ሁሉ ጊዜ በጽሁፍ ነው። በጽሁፍ ስለሆነ በመጽሐፍ ስለሆነ መዳረስ የሚችለው እና እውቀት ሊያገኙ ይችላሉ በልጅነታቸው ማለት ነው። እና በጣም ጥሩ ሀሳብ ነው። ዶክተር ወርቁ አሁንም ለኢትዮጵያ ህጻናት የሚያዘጋጇቸው መጽሐፍት ጀመሩ እንጂ አላለቁም ይላሉ። በአሁኑ ሰዓትም ለባዮሎጂ ፊዚክስ፣ እና ኬሚስትሪ ረጂ ሆነው የሚያገለግሉ ሶስት የላቦራቶሪ መመሪያ መጽሐፎችን ከሌሎች ጸሐፍት ጋር በመሆን አዘጋጅተው የጨረሱ ሲሆን በተለይ በገጠር የሚገኙ ህጻናት በአካባቢያቸው የሚገኙ እቃዎችን በመጠቀም ሳይንሳዊ ሙከራዎችን ማድረግ የሚያስችላቸው ነው። ሰው አካባቢ ባሉ ነገሮች ከፕላስቲክ ቀዳደሽ ወይም ክብሪት ተጠቅመሽ ሮኬት እንዴት እንደሚመጥቅ የማሳየት እዛው ዋጅማ የሚባል የሳር አይነት አለ ቀለሙ በጣም ግሩም ነው። ከሱ ቀለም እንዴት እንደሚወጣ ሊያሳይ የሚሞክር። አንድ ዳንግላ ካለ በጣም የታወቀ መምህር ከሱ ጋር ሆነን የሰራናቸው ሶስት ነገሮች አሉ። ከአርሶ አደሮች ሀገር የተላከ ደብዳቤ ከአማርኛና እንግሊዝኛ በተጨማሪ በትግርኛ፣ በኦሮምኛ፣ በሶማሌኛ እና በአኝዋ ቋንቋዎችም ተተርጉሟል። እንደ ግሪክ እና አረብኛ በመሳሰሉ ሌሎች የውጭ ቋንቋዎችም እየተዘጋጀ ይገኛል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከሁለት አስርት ዓመታት በላይ ትውልደ ኢትዮጵያውያንን በማስተባበር በምጣኔ ሀብታዊ ጫና ውስጥ የወደቁ ዜጎችን ሲደግፍ የቆየው ወገኔ የኢትዮጵያውያን ማህበር ዓመታዊውን የርኅራሄ ምሽት ከሰሞኑ አከናውኗል። በትምህርት በመሰረታዊ መጠለያ አገልግሎትና በቤተሰባዊ ድጋፍ ላይ ባነጣጠሩ መርሃ ግብሮቹ የሚታወቀው ተቋሙ ባሰናዳው በዚህ ልዩ ዝግጅት ላይ ከገቢ ማሰባሰቢያ አፍታዎች በተጨማሪም ወጣቶች የተሳተፉባቸው የመዝናኛ ትርኢቶችም ተስተናግደዋል። ሀብታውም ስዩም ከዝግጅቱ አስተባባሪዎችና ተሳታፊዎች ጋር ቆይታ አድርጎ ነበር። በመቀጠል ይቀርባል። ከሁለት አስርት ዓመታት በላይ ትውልድ ኢትዮጵያን ቀን ቆጥረው ከሚገናኙባቸው የአብሮነት ቀጠሮች መካከል በአንዱ ላይ እንገኛለን። ስፕሪንግፊልድ፣ ቨርጂኒያ በሀገራቸው ሰፍኖ ማየት ለሚሹት መልካም ነገር ሁሉ የተቻላቸውን ለማድረግ የሚገናኙበት ይህ ምሽት የርኅራሄ ምሽት ይሰኛል። የምሽቱ አስተባባሪ ወገኔ የኢትዮጵያውያን ፋውንዴሽን ተቋም ምክትል ፕሬዚደንት ቀለም ወርቅማም። የዛሬውን ምሽት ያው የምናዘጋጀው የርኅራሄ ምሽት ነው። በጣም ብዙ ቤተሰቦች ያሉን እርዳታ የሚያስፈልጋቸው ስፖንሰር የሚያስፈልጋቸው፣ እዛም ገብተ ብትመለከት በየጠረጴዛው ላይ ቤተሰቦቹና ምን ያክል እንደሚያስፈልጋቸው መጽሐፍ አዘጋጅተናል እና ዋናው ዛሬ አላማችን እነ ዘወገኖቻችን ስፖንሰር አግኝተው ልጆቻቸው እንዲማሩ፣ መጠለያ እንዲኖራቸው፣ ምግብ እንዲኖራቸው በአጠቃላይ በቃ ኑሮን መግፋት እንዲችሉና እችን የፖቨርቲ ሳይክል ብሬክ ማድረግ እንዲችሉ እንዲረዱን ነው ዛሬ የምንፈልገው። የዛሬ 23 ዓመት የተመሠረተው ወገኔ ይህንን ልዩ ምሽት ኢትዮጵያ ውስጥ ለሚያደርጋቸው ማኅበረሰብ አገዝ ስራዎች ማስፋፊያና ማጠናከሪያ ሲያደርገው ቆይተዋል። ተቋሙ ከሚንቀሳቀስባቸው ዘርፎች መካከል አንዱ ትምህርት ነው። የተቋሙ ፕሬዚደንት ኒኒ ለገሰ በአቅም ተፈትነው ህይወታቸው ሊቀየር ከሚችል የትምህርት ዕድል ሊራራቁ የነበሩ ወጣቶችን ከመልካም ዕድሎች ሲያገናኝ የሰነበተው ተቋም ዘንድሮም ላይ የቀደመ ግብሩን እንደቀጠለ ይናገራሉ። ብዙ ተማሪዎቻችንን ጥሩ ትምህርት እንዲያገኙ ከልጅነት እንዲጀምሩ ለመኮትኮት ጥሩ ጥሩ ፕራይቬት ስኩሎች በመክተት የትምህርት እውቀታቸውን ለማዳበር በጣም እየጣርን ነው። ያለፉትን ሶስት አራት አመቶች እሱኛው ጥሩ ውጤት እያስገኘልን ነው። እንደገና ደግሞ በዩስ ክለብ በዚህ አሜሪካን ሀገር ያሉ የወጣቶች ማህበር ኢትዮጵያ ሲሄዱ አብረዋቸው የክረምት ጊዜያቸውን በማስጠ እናት ያሳልፋሉ። በተጨማሪ ደግሞ ኦንላይን የኢንተርንሽፕ ፕሮግራም የተለያዩ ስቴት ያሉ ወጣቶችን የሚያሳትፍ የአሁኑ ዓመት ያደረግ ነው እነሱ ከኢትዮጵያ ካሉ ካቀፍናቸው ቤተሰቦች ጋር እያጣመርን ትምህርት እያስተማሩ እነዚህም ቋንቋ እንግሊዘኛ ያስተምሯቸዋል፣ እነዛም አማርኛ። አንድ ዲቫይስ አለ አራያ የሚባል የሰራው የካን አካዳሚ፣ እሱም የትምህርት ዲቫይስ ነው እና ከኪንደር ጋርደን እስከ ኮሌጅ ሌቭል ያሉ ነገሮች የትምህርት አይነቶች የተጫነበት ነው። እሱን ስራ ላይ እያዋልን በትምህርት ልጆቻችንን እያጎለበትን ነው። የወገን እገዛ አድማስ በወጣቶች ትምህርት ላይ ብቻ ያነጣጠር አይደለም። በተለያዩ ምክንያቶች ጎጆቸው የዘመመባቸው ቤተሰቦችን ማቀናት፣ አቅመ ደካሞችን ማገዝም ተቀዳሚ ዓላማው እንደሆነ የተቋሙ ፕሬዚደንት ያክላሉ። ሌላው ደግሞ እናቶችን አባቶችን ራሳቸውን ብቁ ለማድረግ የስራ መስክ እያመቻቸንላቸው የቆዳ ጫማ ስልጠና እንደገና እናቶች ደግሞ የተለያየ የስፌት ጥቃቅን ነገሮችን የመሸጥ አሁን ደግሞ በዚህ አመት ደግሞ አዲስ ቦታ ተከራይተናል ስድስት ኪሎ አካባቢ እዛ ደግሞ የባልትና ሙያ እናቶች ራሳቸውን እንዲችሉ በደንብ በጥራትና በጽዳት የተሰራ ባልትና ወደዚህም የሚመጣበት እዛም ደግሞ አንዳንድ ምግብ ቤቶች የተለያዩ ሰዎች ሊጠቀሙ የሚችሉበትን እያመቻቸን ነው። ለአዲሱ አመት በድምፃዊት ሙኒት መስፍን የሚመራው የምሽቱ ዝግጅት ቀጥለዋል። ተቋሙ በዚህ ዓመት ሊያግዛቸው እጩ ያደረጋቸውን ቤተሰቦች ለታዳሚው ያስተዋውቃል። በጠረጴዛ ቁጥር ተለይተው የተቀመጡ ትውልደ ኢትዮጵያውያን ታዳሚዎችም ቤተሰቦቹን ተከፋፍሎ ለማገዝ ቃል ይገባሉ። ምሰሉ የሰብአዊ ድጋፍ ርብርብ በነገው ዘመን ተረካቢዎች በወጣቶች ላይም ሳይቀር በጎ ተጽዕኖ ይፈጠር ይመስላል። ዝግጅቱን ለማገዝ ከተገኙት በጎ ፈቃደኛ ወጣቶች መካከል አንዷ የሜሪላንድ ዩኒቨርሲቲዋ የሥነ ህይወት ትምህርት ምሩቅና የቅድመ ሕክምና ተማሪዋ የኢትዮጵያውያንና ኤርትራውያን ተማሪዎች ማኅበር የሰብአዊ ተግባራት ክፍል ኃላፊ ኤደን እስክንድር አንዷ ናት። So our um organization decides to support Wegane because we are very touched by their philanthropy. የኛ ተቋም ወገኔን ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልኳቸው ልባችን በመነካቱ ነው። እኛም ድጋፍ ለማድረግና አባሎቻችንን በማሳተፍ በዚህ ሀገር ያለውን የኢትዮጵያውያን ማህበረሰብም ሆነ በሀገር ቤት የሚኖሩትን በስራችን ለመድረስ እንሻለን። ያኤል ቤሻው በኮሌጅ ፓርክ የሚገኘው የሜሪላንድ ዩኒቨርሲቲ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር አጋር ፕሬዚደንት ናት። የሥነ አእምሮ ምርምር ትምህርት ክፍል እንዲሁም የመንግሥትና ፖለቲካ ትምህርት ክፍሎች ተማሪ የሆነችው ያኤል ከወገኔ ተቋም ጋር መስራት ለማኅበሩ አባላት መልካም ዕድሎችን እንደሚያስገኝም ትናገራለች። በዩኒቨርስቲያችን ለሚገኘው የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ትልልቅ ሰብዓዊ ተልእኮዎች የእንቅስቃሴዎቻችን አካል ናቸው። በሀገር ቤት የሚኖሩ ቤተሰቦችን መርዳት እንሻለን። ወገኔን በምንመለከትበት ጊዜ ጠቅላላ ተልእኮው በድህነት ውስጥ ያሉና ተጨማሪ ድጋፍ የሚሹ ቤተሰቦችን መንከባከብ መሆኑን ተገንዝበናል። እኛም ከወገኔም ሆነ ከታላቁ የዲሲ ሜሪላንድና ቨርጂኒያ ቀጠና ጋር ለመተሳሰር አብሮ ለመስራት ድጋፍ የሚሹ ቤተሰቦችንም ለመርዳት ይህ መልካም እድል መሆኑን ተረድተናል። ሁለቱም ወጣቶች በምሽቱ ባየሁት የመተጋገዝ መንፈስ ውስጥ ወጣቱ ትውልድ ሊቀስመውና ሊበረታበት ይገባል ያሉትን አጋርተውኛል። በእነሱ እይታ ወጣቶች በጎ አለምን የመፍጠር አቅማቸውን ሊጠቀሙበት ይገባል። ወጣቱ ትውልድ ተጽዕኖ ፈጣሪ መሆን ይችላል። በአሁኑ ጊዜ ማህበራዊ መገናኛ ከምንጊዜውን በተሻለ ከህይወታችን ጋር ተዛማጅ ሆኗል። የቀደመው ትውልድም ወደ ትስስሩ እየመጣ ቢሆንም ወጣቶች ግን ከማህበራዊ መገናኛዎች ኃይል ጋር ስለተወለድን ድምጻችንን በመጠቀምና መልእክቶችን በማጉላት በጎ ተጽዕኖ የመፍጠርና ለውጥ የማምጣት አቅሟለን። እኔ እንደማስበው ስለ ወጣቶች ማወቅ ያለብን አንደኛው ጠቃሚ ነገር መደማመጥ የምንችልበት በጣም ልዩ መንገድ ያለን መሆኑን ነው። ባለፉት ጥቂት ዓመታት የበዛ ለመግባባት ግጭትና የመቻቻለጦት ተመልክተናል በእኛ በወጣቶቹ ዘንድ የተመለከትኩት እጅግ ግሩም የሆነ ነገር እርስ በእርሳችን መግባባት መደማመጥና በተለያዩ መንገዶች መደጋገፍ የምንችልበት አቅም እንዳለን ነው። ማህበራዊ መገናኛው መሰሉን መግባባት በማስቀጠልም ሆነ በማስተማር ብዙ አስተዋጽኦ ያደርጋል። የድጋፍና ርብርቡ ምሽት ከትሏል። በድምፃዊትና ተውዛዋዥ ፋንተሽ በቀለ የሰለጠኑ ሕፃናት ካሳዩት ድንቅ የውዝዋዜ ትርኢት በኋላ የቁም ነገሩ አፍታ ቀጥሏል። በዚህ ምሽት እርዳታ የሚሹ ቤተሰቦች ጉዳይ ብቻ ሳይሆን ከዚህ ቀደም በትውልደ ኢትዮጵያውያኑ ርብርብ ወደ ተሻለ ሁኔታ የተሸጋገሩ ቤተሰቦችና ግለሰቦች ምስክርነትም ተሰምተዋል። ምስክርነቶቹ በውጭ አገር የሚኖሩ ኢትዮጵያውያን ርብርብ የብዙዎችን ህይወት ወደ በጎ የመቀየር አቅምን አስተዋሽ ይመስላል። የወገኔ የኢትዮጵያን ፋውንዴሽን ምክትል ፕሬዚደንት ቀለመወርቅ ኢማምም ይህንን ያጎላሉ። የሚገርም የወገኔ የኢትዮጵያ ፋውንዴሽን አሰራር ኢትዮጵያውያን ኢትዮጵያውያንን እየረዱ ነው ያሉት። በዳያስፖራው ድጋፍ በዳያስፖራው እምነት የእነሱን ትረስት አግኝተን በስራችንን አይተው ተማምነውበት እየተገኙ በሀሳብ፣ በጉልበት፣ በገንዘብ በእውቀት በሁሉ ነገር እየረዱን ነው። እዚህ የደረስ ነው እና ብቻችንን አይደለም። ይሄ የምታየው ሰው በሙሉ ቮለንቲሮቹም፣ ተጋባዦቹም ሁሉም በሚረዳን ነው። በሰው ህይወት ላይ ለውጥ እያመጣን ያለ ነው እና የሚያስደስተው ምንድን ነው? ይሄ በትልቅ ግራንት ወይንም በሌላ ሀገር እርዳታ ሳይሆን ወገን ወገኑን እየረዳን ያለው እና ይሄ በጣም የሚያስደስት እና የሚያኮራ ነው። ስለዚህ በወገን ነው እየተረዳን እየተመራን ያለ ነው። ዋነኛ ትኩረቱን ለወጣቶች ትምህርት ነክ ገዛዎችን ማድረግ መሰረታዊ የመጠለያ ስፍራዎችን እድል ማመቻቸትና በማኅበራዊና መጣኔ ሀብታዊ ጫናዎች ስር የሚገኙ ቤተሰቦችን ማገዝ ያደረገው ወገኔ የኢትዮጵያን ፋውንዴሽን የዛሬ 23 ዓመት በሰባት ጓደኛሞች የተመሠረተ ነው። በየዓመቱ ከሚያደርጋቸው መደበኛ እንቅስቃሴዎች በተጨማሪ ኢትዮጵያውያንን የሚፈትኑ ሰው ሠራሽና የተፈጥሮ ድንገተኛ አደጋዎች ሲከሰቱ ፈጥኖ ደራሽ ድጋፍን ማሰባሰብና ለወገን መድረስ ለዓመታት ከሚታወቅባቸው ተግባራት መካከል እንደሚጠቀሱ በዚህ ምሽት ተወስቷል። ለአሜሪካ ድምፅ ሀብታሙ ስዩም Washington, D.C.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 ን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ተሰናድቶ የሚቀርብላችሁ የጋቢና ቪይ መሰናደው እዚህ ላይ ተጠናቋል። አብራችሁን ስላመሻችሁ አብዝተን እናመሰግናለን። በዝግጅታችን ላይ አስተያየት፣ እንዲሁም ደግሞ ጥያቄ ቢኖራችሁ በቪይ አምሃሪክ የፌስቡክ ገጽ ላይ ለጋቢና ቪይ እያላችሁ ታደርሱን ዘንድ እንጋብዛለን። እዛ ላይ ስልክ ቁጥራችሁን ብትተውልንም መልሰን በመደወል አስተያየቶቻችሁን በድምጽ እንቀበላለን። ኤደን ገረመው ደግሞ መሰናደውን በመምራት ኤልያስ አስማራ ደግሞ በድምጽና ምስል ምህንድስናው አብረናችሁ ቆይተናል ስለነበራችሁ በድጋሚ እናመሰግናለን። ሰላም ጠነስጥልን ደህና ደሩ